SBS Radio. አገር እንዴት ሰነበተች? በዳግማዊ አጼ ምኒልክ ዘመን በ1896 ዓም አቢሲኒያ ባንክ በሚል ጅማረውን ያደረገው የባንክ አገልግሎት በብዙ ከፍና ዝቆች አልፎ በአሁኑ ወቅት በኢትዮጵያ 19 ባንኮችና 17 የኢንሹራንስ ተቋማት በግልና በመንግስት ስር ሆነው አገልግሎት እየሰጡ ይገኛል። ከዓለም ይቅርና በምስራቅ አፍሪካ ደረጃም ሲነጻጸር ኢትዮጵያ የህዝብ ቁጥሯንና ትልቅነቷን ያህል ያደገ የባንክ አገልግሎት የላትም። መረጃዎች እንደሚያመለክቱት ከ67 በመቶ በላይ የሚሆነው የአገሪቱ ዜጎች አሁንም የባንክ አገልግሎት ተጠቃሚ አይደሉም። የግሉ ሴክተር ከቅርብ ጊዜያት ወዲህ ወደ ባንክ ኢንዱስትሪው መቀላቀል ከነ ችግሮቹ ሴክተሩን እያነቃቃ ይገኛል። በዚህ ወቅት የፋይናንስ ሴክተሩ ፖሊሲዎች መሻሻል በምስረታ ላይ የሚገኙ ባንኮችን ቁጥር እየጨመረው ይገኛል። ኤስቢኤስ ሬዲዮ በምስረታ ላይ የሚገኙትን የአማራ ባንክ የገዳ ባንክና የዘምዘም ባንክ እንቅስቃሴዎች ላይ ትኩረት አድርጓል። የዘምዘም ባንክ የአደራጅ ኮሚቴ አባል ሆነው ሲያገለግሉ የቆዩትና አሁን ደግሞ የቦርድ አባል ሆነው በማገልገል ላይ የሚገኙት ዶክተር ኢድሪስ መሐመድ የዘምዘም ባንክን የምስረታ ሂደትና ወቅታዊ ሁኔታ ይገልጻሉ። አሁን ዘምዘም ባንክ ያለበት ተጨባጭ ሁኔታ የፈራሚዎች ጉባኤን አካሂዶ የቦርድ ምርጫ አካሂዷል። መመስረቻ ጽሑፉን መተዳደሪያ ደንቡን የአደራጆችን ሪፖርት ለፈራሚዎቹ አቅርቧል። በቀጣይ የእንግዲህ ወደ ከስምንት ሺህ በላይ የአክሲዮን አባላት ነው ያሉት ባንኩ ያንን ሰነድና ዶክመንቶችንና አደራጅተን አጣርተን ለብሔራዊ ባንክ እንግዲህ ለማቅረብ በዝግጅት ላይ ነን። በእለቱ የተመረጡት የቦርድ አባላት አስታውቀናል። ነገር ግን በተያያዥነት የፈራሚዎቹን የእለቱን ቃለ ጉባኤና ተያያዥ ጉዳዮች እንዲሁም ደግሞ የሼር ሬጅስተሩን ማቅረብ ያስፈልጋል። ይህንን ከፍተኛ ጥንቃቄ የሚፈልግ ስራ በመሆኑ እያንዳንድ ሰው ስም ከአያቱ እንደዚሁ ሙሉ አድራሻ፣ የገዛውና የፈረመው ካፒታል እነኝህ ነገሮች ሁሉ በጥንቃቄ ተጣርተው መቅረብ ያለባቸው በመሆኑ ያንን ሰነዶቻችንን ሪቪው እያደረግን ነው። በአሁኑ ሰዓት ይልክ ያንን ኢን ደት እንጨረስን ለብሔራዊ ባንክ እናቀርባለን። ከዚ በኋላ የሚኖረው ስቴት ባንክ ሰነዶቹን ከፈተሸ በኋላ ወደ ውልና ማስረጃ ለፊርማ ማህበሩ በህግ እንዲቋቋም ለፊርማ ይልከናል ብለን እንጠብቃለን። ከአማራ ባንክ የፕሮጀክት አስተባባሪዎች አንዱ የሆኑት አቶ ከተማ ስንታየው አማራ ባንክ የተጓዘበትን የምስረታ ሂደትና የአሁን ሁኔታ እጅግ ጥሩ ነው ሲሉ ይገልጻሉ። በኢኮኖሚ ለውጥ እናመጣለን ያሉ ምሁራን ተሰባስበን በአላማው፣ አንድ አይነት አላማ ያለን ምሁራን ተሰባስበን ነው ፕሮጀክቱን መቅረጽ የጀመር ነው። ከዛ ጊዜ ጀምሮ ህጋዊ ሂደቱን እናሴድ ቆይተናል። የካቲት አስራ አምስት ሁለት ሺ አስራ አንድ አመተ ምህረት በንግድና ኢንዱስትሪ አስመዘገብ ነው። ከዛ በኋላ ሂደቱን ቀጥለን ነሐሴ አስራ አንድ ቀና መግለጫ ሰጠን። ከዛ ጊዜ ጀምሮ የአክሲዮን ሽያጭ እየተካሄደ ነው ያለው። አሁን በጥሩ ሁኔታ እየተካሄደ ነው። የገዳ ባንክ ፕሮጀክት ማኔጀር አቶ ዋሲሁን አመኑ በበኩላቸው የባንካቸው የምስረታ ሂደት በጥሩ ሁኔታ ላይ እንደሚገኝ ነው እንደ ሌሎች ሁሉ የተናገሩት። ገዳ ባንክ ለመጀመር ያነሳሳን ትልቁ ነገር ከ ልማት ተፈናቃዮች ጋር ተያይዞ ነው የጀመርነው። ባለፈው አመት የካቲት አካባቢ ነው። ከተጀመረበት ጊዜ ጀምሮ አስፈላጊውን ፎርማሊቲ በማሟላት አክሲዮን በመሸጥ ላይ ይገኛል። እስከ አሁን ከሶስት ሺህ ሰዎች በላይ አክሲዮኑን ገዝተውታል እና ብዙ አክሲዮኖች ተሽጠዋል። የአገሪቱ የባንክ መመስረቻ ካፒታል መጠን አምስት መቶ ሚሊዮን ብር ቢሆንም ያነጋገርናቸው የሦስቱም ባንኮች አስተባባሪዎች ግን ከዚህ የላቀ ገንዘብ አሰባስበናል ይላሉ። የገዳ ባንክ ፕሮጀክት ማኔጀር አቶ አሲሁን አመኑ፣ የአማራ ባንክ ፕሮጀክት አስተባባሪ አቶ ከተማ ስንታየሁና የዘመን ባንክ የቦርድ አባል ዶክተር ኢድሪስ መሐመድ በቅደም ተከተል የአክሲዮን ሽያጭ ሁኔታውን እንደሚከተለው አብራርተዋል። በዚህ አሁን ባለው ሁኔታ ባንክ ለማቋቋም አምስት መቶ ሚሊየን የተከፈለ ይፈልጋል። ከአሁን ድረስ እሱን ለመሙላት የተለያዩ እንቅስቃሴዎችን እያደረግን ያለ ነው። በአክቹዋሊ የተከፈለ ባንክ የገባ ኦሬዲ አለ። ካልተገባው ደግሞ የምንጠብቃቸውም ደግሞ እንደዚሁ አሉ። ከሱ ጋር እንደዚህ ስናይ አብዛኛው ፐርሰንት አልቋል ብለን ነው የምናስበው። ጥሩ ስቴጅ ላይ ደርሷል። ቃል የተገባው ከተከፈለ አቶ ከተማ እንግዲህ ቀደም ሲል የገዳ ባንኩ ፕሮጀክት ማኔጀር አቶ ዋ ሲሆን በእነሱ በኩል ያለውን ሁኔታ ገልጸዋል። እና በአማራ ባንክ በኩል ያለው ሁኔታስ ምን ይመስላል? ምን ያህል ፋይናንስ እያሰባሰባችሁ ነው ያላችሁት? መጀመሪያውም የተፈቀደ ካፒታል አምስት መቶ ሚሊዮን ከሞላን ባንክ መመስረት እንደምንችል ከብሔራዊ ባንክ መመሪያ አለ፣ ህጉ አለ ነገር ግን በአንድ ወር ተኩል ባልሞላ ጊዜ ውስጥ አምስት መቶ ሚሊዮንን ብር ሞልተን አሁን እነሆ ሶስት ወር አካባቢ ይሆኖናል ሸር መሸጥ ከጀመርን ማለት ነው። በዚህ ሶስት ወር ጊዜ ውስጥ አንድ ነጥብ አንድ ቢሊዮን ብር ወይም አንድ ቢሊዮን አንድ መቶ ሚሊዮን ብር የተከፈለ አንድ ነጥብ አራት ቢሊዮን ብር ደግሞ ወይም አንድ ቢሊዮን አራት መቶ ሚሊዮን ብር ቃል የተገባ ወይም የተመዘገበ የሚባለው ማለት ነው። በእንግሊዝኛው ሰብስክራይብ የሚባለው እዛ ላይ ደርሷል። አሁን ያለበት ሁኔታ እዚህ ላይ ነው። ግቡ አሁን ባለው ሁኔታ ባንኩን መመስረት እንችላለን። ባንክ መመስረት ነው፣ ባንኩን መመስረት በሚያስችለን አቋም ላይ እንገኛለን። ነገር ግን ብዙ ሰዎች በአክሲዮን የመግዛት ፍላጎት ስላላቸው እንደዚሁ አንድ ወርም ምንም አራዝመን የሰዎችን ፍላጎት ለማሟላት ስንል እንደዛ ነው እየሸጥነው ያለ ነው እንጂ አሁን ባለው ሁኔታ ራሱ ባንኩን ማቋቋም እንችላለን። የሆነው ሆኖ በአጠቃላይ የተመዘገበ ወይም ሰብስክራይብ የተፈቀደ ካፒታል ሁለት ቢሊዮን ድረስ ነው መግባችን እስከዛ ድረስ እንሸጣለን ማለት ነው። ዶክተር ኢድሪስ በእናንተ በኩል ያለው ሁኔታ እንዴት ነው ያለው? ካፒታላችን ሁለት ቢሊዮን ተከፈረበ ካፒታላችን መጀመሪያ አንድ ቢሊዮን ነበረ ከዛ በላይ ኦቨር ሰብስክራይብድ ስለሆነ የግድ ማሻሻል ስላለብን ወደ ሁለት ቢሊዮን ምንፈታ ደንባችን ውስጥ ወስ መፍረሻ ገፋችን ውስጥ ይህንን ጠቅሰናል። ሁለት ቢሊዮን ሆናል የተፈረመው ካፒታል ከዚህ ውስጥ እንግዲህ እስካሁን የተሰበሰበው ስምንት መቶ ሰባ ከስምንት መቶ ሰባ አምስት ሚሊዮን ብር በላይ ነው። ይህ እንግዲህ የተከፈለ የምንለው ነው። እንግዲህ ከአንድ ነጥብ ስምንት ቢሊዮን አካባቢ የተፈረመ ካፒታል አለ ማለት ነው። ጣራውን ሁለት ቢሊዮን ለማድረስ እንችላለን። የፋይናንስ ተቋም ምስረታ በብዙ ሕጋዊ መስፈርቶች ማለፍን ከመጠየቁም በላይ እያደገ ባለው የኢትዮጵያ የባንክ ሴክተር ተወዳዳሪ ሆኖ መሄድ የግድ ይላል። የሕብረተሰቡን ተሳትፎና እያጋጠሟቸው ያለውን የምስረታ ሂደት ተግዳሮቶች በተመለከተ ከኤስቢኤስ ሬዲዮ ለቀረበላቸው ጥያቄ የአማራ ባንክ የገዳ ባንክና የዘምዘም ባንክ አደራጆች ምላሽ አላቸው። በውድድሩ አንፈራም። እኛ ባንክ ለመመስረት ስንነሳ የባንኩን ኢንዱስትሪ ክፍተት አይተን ነው የተነሳ ነው። የከስተመር ዶሜናችን ወይም የደንበኛ ግዛታችንን ወይም ያተኮርንበትን የከስተመር የደንበኛ አቋምና ሁኔታ በደንብ አድርገን ተገንዝበን ነው የጀመር ነው እንጂ እንዲህ የመፍራትና የመስጋት ሁኔታ የለብንም። እኛ ጌታማ ባንክ ከሁሉም የበለጠ ሊሆን እንደሚችል በባለሙያዎች የታገዘ በቴክኖሎጂ የታገዘ በትክክልም አይደንቲፋይ ያደረግነውን የከስተመር ታርጌት አገልግሎት ሊሰጥ የሚችል ባንክ እንደምናቋቁም በጣም እርግጠኞች ነን። መንግስትን በዚህ ረገድ ይረዳናል ብለን እናስባለን። በሴክተሩ የባንክ ክፍተት አለ። ስልሳ ሰባት ፐርሰንት የሚሆነው የህብረተሰብ ክፍል ባንክ አገልግሎት ያላገኘ እንደሆነ መረጃዎች ያመለክታሉ። ጥናቶች አሉ። የሴቪንግ አካውንትም ወይም የቁጠባ አካውንት የክሬዲት የብድር እነዚህ እነዚህ አገልግሎቶች ገና ኢማቹር እንደሆኑ ገና ያልተሟሉ እንደሆነ ትልቅ ክፍተት እንዳለ በባንኪንግ ሴክተር ዳታዎች ያሳያሉ፣ ጥናቶችም ያሳያሉ። ይሄንን ተገንዝበን ነው ወደ ገበያ የገባ ነው። ስለዚህ የሚያሰጋን ነገር የለም። ይሄ ችግር ለመሙላት የገባን ስለሆነ ይህን ችግር ደግሞ እንደፍናለን ብለን እናምናለን። እስካሁን የገጠሙን ተግዳሮቶች ካልከኝ ሁሉም የኮመርሻል ባንኮች የንግድ ባንኮች እየተባበሩን ያሉት፣ ብሔራዊ ባንክ በጣም እየተባበረን ያለው የምንፈልገውን መረጃ እየሰጠን ነው። የምክር አገልግሎት ይሰጠናል። በአጠቃላይ ማድረግ ያለብን ነገር ሁሉ አስቀድሞ ይነግሩናል። የማህበራዊ ሚዲያው በማስተዋወቅ እየረዳን ነው። ቴሌቪዥኖቹ፣ ኤፍኤም ሬዲዎቹ በራሳቸው ፍላጎት በጣም እየረዱን ነው። በተለይ ደግሞ በተለይ ደግሞ የኮመርሻል ባንኮች ያለምንም ክፍያ እየተባበሩን ነው፣ እየሸጡልን ነው። እጅግ በጣም ከኛ የበለጠ የነሱ የሚሰሩ ህብረተሰቡ የሚሰራው መንግስት የሚተባበረን ሶሻል ሚዲያው የሚተባበረን ይበልቃል እና በአጠቃላይ ህዝቡ፣ ሁሉም ሀገሩ እየተባበረን በጥሩ ሁኔታ እየሄደን ያለው እንግዲህ አቶ ከተማ ያለውን መልካም ሁኔታ ተናግረዋል እና የገዳ ባንክ ሁኔታስ ምን ይመስላል? አቶዋ ሲሆን ምቹ ሁኔታ የምንለው ይዘን የተነሳ ነው ስምና አላማ ነው። ገዳ ባንክ በሚለው መነሳታችን በራሱ አንድ ጥሩ አጋጣሚ ነው። ሰው በዚህ ስም ደስተኛ በመሆኑ ጥሩ እየተሸጠ ይገኛል። ጥሩ ተነቃቅቷል። ችግር ነው ብለን የምናየው የተለያየ የአገሪቱ ሰላም ሁኔታ አንዳንዴ ጥሩ ይሆናል፣ አንዳንዴ ደግሞ ይረበሻል። ያበት የሆነ ስት ነው አለው ህዝቡ ላይ እንዲህ ሆነ። ግን እስካሁን ባለው ሁኔታ ጥሩ ነው ብለን ነው የምናየው። ደስተኛ ነው ሰው በዚህ ባንክ አክሲዮን ገዝቶ ተጠቃሚ ለመሆን በተለይ ደግሞ የአዲሱ ትውልድ ባንክ ብለንም ስለጀመረን ብዙዎቹ አክሲዮን ባለቤት ድርሻ ስለሌላቸው በዚህ አጋጣሚ የዚህ ባንክ መስራች መሆን ትልቅ አጋጣሚ እንደሆነ በማመን ብዙዎቹ እየገዙ ነው የሚገኙት። ጎረቤት ሀገራት እንኳን እንደምናየው የኢትዮጵያዊ ባንክ ኢንዱስትሪ በጣም ወደኋላ እንደቀረ እና ብዙ ተሳትፎ እንደሌለ ነው የሚያሳየው ዳታው አሁን በእጅ ባይኖርም። ስለዚህ አሁን ኢትዮጵያ ውስጥ ደግሞ በዚህ መልክ መነቃቃት መጀመሩ ትልቅ ጥቅም የሚኖረው ለሕብረተሰቡ ነው። ኮምፒቲሽኑ በበዛ ቁጥር የተጠቃሚ የሚሆነው ታችኛው ሕብረተሰብ ክፍል ነው እና ይሄ ለኢትዮጵያ እንደ ጥሩ አጋጣሚ ነው የሚታየው ለተጠቃሚ ህብረተሰብ፣ ከገዳ ባንክም አንጻር እንደ ነገቲቭ የምናየው ነገር አይደለም እውነት ለመናገር። ምክንያቱም ሁሉም ይህ የራሱ ታርጌት እና ኦብጀክቲቭ ይዞ ስለሚነሳ ከዛ አንጻር እኛ እስካሁን ባለው ሁኔታ ጥሩ ደረጃ ላይ ነው ብለን ነው የምናየው እንጂ እንደ ቻሌንጅ በተወሰነ መልኩ ሊኖር ይችል ይሆናል። የተወሰኑ ሰዎች እንዲገዙ አሰቡ፣ ወደ ሌላ ሲመጣ ደግሞ ወደ ሌላውን ሊሄዱ ይችላሉ እንጂ በአብዛኛው ግን ሲታይ ጥሩ ነው የሚል ነው መመልከታ። ዶክተር ኢድሪስ በእናንተ በኩል ያለው ሁኔታ እንዴት ነው ያለው? የህብረተሰቡ ተሳትፎ በጣም ጥሩ ነው። ለጊዜው ግ ቻሌንጅ የምንለው ነገር እምብዛም የለም። አንዳንድ ጥራትን ነገሮች ናቸው። እነሱ ደግሞ በተራ ሄደ የሚጠበቁ ነገሮች ናቸው። ወደፊት እንግዲህ ህግ ማዕቀፍ በማየት በማስታረቅ ጉዳይ ላይ ተጨባጭ ሥራው ሲጀመር ሊሻሻሉ የሚችሉ መመሪያ ታቃዎች የመሳሰሉ ጉዳዮች ይኖራሉ እነዚያን እንግዲህ ከሚመለከተው የመንግስት ክፍል ጋር በመነጋገር እና በመወያየት በመገነባባት በመሞላላት ስራው የተሻለ ደረጃ ይደርሳል ብለን እናስባለን አገር ውስጥ ካለው ህብረተሰብ በተጨማሪ በውጭ አገር የሚኖረውን ዲያስፖራ ማሳተፍ ግባቸው መሆኑን አጽንኦት የሰጡት በምስረታ ላይ የሚገኙት ባንኮቹ የአዋጁ መሻሻል መልካም አጋጣሚ ነው ብለዋል አቶ ከተማ አቶዋ ሲሆን ዶክተር ኢድሪስ በቅደም ተከተል የዲያስፖራ አሳታፊነታቸውን ገልጸውልናል። በዲያስፖራውን ለማሳተፍ ዋነኛ የኛ አንዱ የደንበኛ ሴግመንት ወይም የደንበኛ ክፍል ዲያስፖራው ነው። ዲያስፖራው በጣም ትልቅ በዚህ ባንክ ላይ ትልቅ ሚና እንዲጫወት ሁኔታዎችን እያመቻችን ነው። እንደምታውቀው በፓርላማ ዲያስፖራ መግዛት እንዳለበት እና መሳተፍ እንዳለበት በባንክና በኢንሹራንስ ሴክተር ታውጇል፣ ጸድቋል። ጳጉሜ ሶስት ቀን የወጣ አዋጅ ቁጥር አስራ አንድ ሀምሳ ዘጠኝ ህዝባር ሁለት ሺ አስራ አንድ የወጣ አዋጅ ማንኛውም ኢትዮጵያዊ ትውልደ ኢትዮጵያዊና በውጭ የውጭ ሀገር ዜግነት ያለው ግለሰብ የባንክ አክሲዮን መግዛት እንደሚችል ወይም ባንክ እንደማቋቋም እንደሚችል አውጇል። ነገር ግን የባንክ አክሲዮን ሲገዛ ወይም ባንክ ማቋቋም ሲፈልግ መግዛት የሚችለው ተቀባይነት ባለው የውጭ ሀገር ገንዘብ ብቻ ነው ይላል። ይሄ አዋጅ አፈጻጸም ይፈልጋል፣ አተገባበር ይፈልጋል። ይህን አተገባበር ብሔራዊ ባንክ መመሪያ የሚባል ነገር አለ፣ እሱን ማውረድ አለበት። እንዴት አድርገን እንደምንተገብረው፣ ገንዘቡ እንዴት እንደ መምጣት እንዳለበት፣ እኛ እንዴት አድርገን ማስተናገድ እንዳለብን። ለምሳሌ ስዊፍት ኮድ የሚባል አለ። ገንዘቡን የሚልኩት ከሆነ በስዊፍት ነው መምጣት ያለበት። አካውንት መክፈት አለብን። ጥሩ ኮረስፖንዳንት ባንክ ባላቸው የንግድ ባንኮች የውጭ ሀገር ምንዛሬ የተቀባይነት ያለው አካውንት መክፈት አለብን። ስለዚህ ይህንን እነዚህና ፎርማቶችን ማዘጋጀት አለብን። እነዚህ ነገሮች ካመቻቸን ዲያስፖራው ቀጥታ በተዘጋጀለት ፎርም በተዘጋጀለት የስዊፍት ኮድ በተጠቀሱት ባንኮች ቀጥታ ወደ አማራ ባንክ የውጭ ሀገር ምንዛሬ አካውንት እንዲገባ ሁኔታዎችን እያመቻቸን ከብሔራዊ ባንክ ጋር እየተነጋገር መመሪያዎችንም እየጠበቅን ድራፍቱ ተዘጋጅቷል ብለውናል። እሱን እየጠበቅን ያለው በአጭር ጊዜ ውስጥ እነዚህን ፋሲሊቲዎች አሟልተን ወደ ዲያስፖራው እንመለሳለን። ለዲያስፖራው በቂ ጊዜ ይኖረናል። ዲያስፖራው እንዲሳተፍ በጣም ጥረት እያደረግን ነው። ነው በአጭሩ አቶ ሲሆን እናንተስ ዲያስፖራውን በምን መልኩ ነው ለማሳተፍ እያስባችኋለሁ? ከዛ አንጻር እውነት ለመናገር ጥሩ ጊዜ ላይ ነው ያለነው ብዬ አስባለሁ። የተከለከለው ህግ በፋይናንሺያል ኢንስቲትሽን ላይ ትውልድ ኢትዮጵያውያን ወይም ደግሞ ዲያስፖራ መሳተፍ አይችሉም የሚለው የተነሳበት ወቅት እና ኦልሬዲ አዋጅ ባለፈው ነሐሴ መጨረሻ ላይ ወጥቷል። ጋዜጣ አሁን በእጃችን ላይ ነው ያለው። አሁን ደግሞ የመመሪያ ተዘጋጅቶ እሱ ፋይናል ሆኖ አልወጣም እንጂ ድራፍት ለብል ላይ ደርሷል። በቅርብ ጊዜ ውስጥ እሱም ይወጣል። ስለዚህ ይሄ ትልቅ እርምጃ ነው በመንግስት የተወሰደው የዲያስፖራ ወይ ደግሞ በውጭ ሀገር የሚኖሩ ኢትዮጵያውያንን ለማሳተፍ ጥሩ እድል ይፈጥራል ብለን እናስባለን እና በዚህ ላይ በውጭ ሀገር የሚኖሩ ኢትዮጵያውያንም በተለያየ መልኩ በሲፍቱ ሊሆን ይችላል፣ በተለያየ መልኩ እንዲሳተፉ ጥረት እያደረግን ነው። ይሄ መመሪያው እንዳለቀ እኛም የተለያዩ እንቅስቃሴዎችን ለማድረግ ተዘጋጅተናል። ዶክተር ድሪስ እንግዲህ እናንተ ቀደም ብላችሁ ጀምራችኋልና የምስረታ ሂደቱን የዲያስፖራ ተሳትፎ በእናንተ በኩል ምን ይመስል ነበረ? ዘምዘም ባንክ አሳታፊነቱ እንዴት ነበር? ዲያስፖራ ተሳትፎን በተመለከተ እኛ ጋር በርካታ የውጭ ማህበረሰብ አባላት ተሳትፈዋል። ከአውሮፓም፣ ከአሜሪካም፣ መካከለኛ ምስራቅም በተወሰነ ደረጃ ክብር ስልጣኖች በባንኩ ተሳትፈዋል። እንግዲህ ለነሱ ልናደርግ የምንችለው ልዩ የአሰራር ሂደቶች ወደፊት በቦርድና በማኔጅመንቱ የሚወሰን የቴክኒክ ጉዳይ ይመስለኛል። በጊዜው ግን የዲያስፖራውም ተሳትፎ ቀላል እንዳልነበረ ነው። በአክሲዮን ሽያጭ ላይ ያሉት የዘምዘም ባንክ፣ ገዳ ባንክ እና አማራ ባንክ መቼ አገልግሎት መስጠት እንደሚጀምሩም አስተባባሪዎችን ጠይቀናቸዋል። ሁሉም ቁርጥ ያለ መልስ ማስቀመጥ ባይችሉም በቅርቡ አገልግሎት መስጠት እንጀምራለን ሲሉ ለኤስቢኤስ ገልጸዋል። ወደ ስራ ለመግባት አሁን ባለው የኢኮኖሚ ተጨባጭ ሁኔታ ላይ ምን አይነት ሞዴል ነው ይዘን የምንቀርበው የሚለው ጉዳይ በአግባቡ መጤን ያለበት ይመስለኛል። ስለዚህ እንዲሁ ሪቫን ቆርጦ ለማስመረቅ የሚደረግ ተፈጥሯዊ ያልሆነ ችኮራ ውስጥ አንገባው። ልክ እኛ የምንሰጠው ምሳሌ ለብዙ ደንበኞቻችን፣ ዛሬ ሰዎች በዛሬው ዕለት ይጋባሉ በማግስቱ ልጅ ቢሉ ልጅ እንደማይመጣ እውቅ ነው። ስለዚህ የራሱ ተፈጥሯዊ ሂደቶች ስላሉት ያንን ተፈጥሯዊ ሂደት ጠብቀን ሞዴል ባንክ ለረጅም ዘመን ማንም ይምጣ ማን በቀላሉ ሊነቀንቀውም አይችል። ልክ አሁን ለምሳሌ ኢትዮጵያ አየር መንገድ ሲቀመጥ ነው። መጀመሪያ ተስተካክሎ ስለተቀመጠ ነው ለብዙ ጊዜ ቀጣይነት ያለው ውጤት ማስመስገብ የቻለው። አመሰራረት ላይ ከቸኮልን መሰነጣጠቅ በቀላሉ ይመጣል እና አሁን ተፈጥሯዊ ያልሆነ ችኮላ አንቀበልም። መዘግየትንም ደግሞ አላስፈላጊ መጓተትንም አንቀበልም። በዚህ መሀል ለሌሎች ባንኮች፣ ለሚመጡ ባንኮችም ቤንችማርክ ሊሆን የሚችል ስርዓት በጥንቃቄ መዘርጋት አለበት ብለን ስለምናምን የብሔራዊ ባንክም መጠይቆች እና ጥያቄዎች ቀላል አይደሉም። መሟላት ያለባቸው ከስራ አመት ከሃምሳ አምስት በላይ ቅድመ ሁኔታዎች አሉ። እነዛንም ለመሟላት የራሱ ጊዜ ይፈልጋል። ከብሔራዊ ባንክ ብለን የምንኮርጀው የሚያሰራ ስርዓት ስለሌለ አሁን ላይ ምስረታ ላይ ነን። ጥንቃቄ ያለበት የምስረታ ሂደት እንጓዛለን ብለን እናስባለን እና በዚህ ቀን በዚህ ወር ብሎ መናገር ብዙ ጊዜ የተገቢ መንገድ አይመስለኝም። በተሳለ መጠን ግን ኳሊቲ ኮምፕሮማይዝ ሳናደርግ ስራው የሚጀመርበትን አግባብ እናመቻቻለን ብለን እናስባለን። ቀደም ሲል የዘምዘም ባንክን ሁኔታ ሰምተናል እና አቶ ዋሲሁን ገዳ ባንክስ መቼ ይጀምራል? በአጭር ወራት ውስጥ ለማጠናቀቅ አስበናል። አይ ቲንክ ከአንድ ወር በኋላ እንደዚህ የምናሳውቅ ነው የሚሆነው። እሱን ቀኑን የመስራቾችን ቀነ ገደብ የምንዘጋበትን ከአንድ ወር በኋላ እናሳውቃለን። ስፔሲፊክ ዴቱን አይ ቲንክ በዚህ የጭር ወራት ውስጥ አጠናቀን ወደ ሽን የሚገባበትን ፕሮሰስ ለመጀመር እያሰብን ነው። አቶ ከተማ የአማራ ባንክን ሁኔታ እስኪ ደግሞ እርሶ ይንገሩን። ቀጥሎ ምንድን ነው የሚመጣው? የጠቅላላ ጉባኤ ስብሰባ እናካሄዳለን፣ እንደነገርኩ የዲያስፖራውን ኬዝ ከጨረስን በኋላ ምክንያቱም ዲያስፖራውም በመስራችነት እንዲሳተፍ ስለምንፈልግ ባንኩ የኔ ነው ብሎ የኔን ስሜት እንዲሰማው በመስራችነት እንዲሳተፍ እድሉን ከሰጠነው በኋላ ቀጥለን የምናደርገው የጠቅላላ ጉባኤ ስብሰባ ጥሪ ማድረግ ነው። የጠቅላላ ጉባኤ ስብሰባ ጥሪ ሲደረግ ባንኩ በይፋ ይመሰረታል ማለት ነው። የመመስረቻና የመተዳደሪያ ደንብ ሰነዶች ላይ ሁሉም አክሲዮን የገዙ በመስራችነት የተመዘገቡና አክሲዮን የገዙ ግለሰቦች ይፈርማሉ። ውልና ማስረጃ ሄደው ይጸድቃል ሰነዱ። ከዛ በኋላ ባንኩ በይፋ ይመሰረታል ማለት ነው። ብሔራዊ ባንክን አስፈላጊውን መረጃ ማን ነው ሰነድ ከሰጠን በኋላ ቅና ከሰጠን በኋላ ባንኩ ይመሰረታል። ስለዚህ ቀጣይ ፕሮሰሶች የሚወስኑት ይሆናል። እኛ ግን ቴንታቲቭሊ በዚህ ሁለት ሶስት ወር ባንኩን ለማቋቋም እና ለመጨረስ ነው ወደ ስራ እንዲገባ ለማድረግ ነው እየሰራን ያለ ነው። አማራ ባንክ፣ ገዳ ባንክ እና ዘምዘም ባንክን ጨምረው ከሰባት በላይ አዳዲስ ባንኮች ሴክተሩን ሊቀላቀሉ በእንቅስቃሴ ላይ እንደሚገኙ መረጃዎች ያሳያሉ። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au